የባለብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ የሰኞ ግንቦት አምስት 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ። የአገር ውስጥ መፈናቀል በጊዜ መፍትሄ ካላገኘ በህፃናት ላይ እየደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህፃናት ላይ የሚሰሩ የረዴ ድርጅቶች እያሳሰቡ ነው። ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የዕድሜ እኩያቸው መማር ሲችሉ የቤዚክ የሆነውን የሰው ልጅ መፍት ተነፍገው ከትምህርት ገበታ ውጭ ሆኖ ነገር ነው። የህጻናት አድን ድርጅት የሰብአዊ እርዳታ ከፍተኛ አስተባባሪ ሮባ ሃላክ ናቸው። ሙሉ ዘገባውን ከዜና በኋላ ይዘን እንመለሳለን። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜ ዕለት የኤምባሲውን በር ክፍት አድርገው ትውለዋል። ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያደረግ የኑሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁ እናመሻለን። የሙዚቃ ግብዣም ይኖረናል። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀል ቻይና ዩናይትድ ስቴትስ ስለወሰደችው እርምጃ ምላሽ ከአሜሪካ ወደ ቻይና በሚላኩት በ60 ቢሊዮን ዶላር በሚገመቱ እቃዎች ላይ ቀረጥ እንደምትደነግግ አስታውቃለች። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሁለት መቶ ቢሊዮን ዶላር በሚገመቱ ወደ አሜሪካ በሚላኩ ሸቀጣ ሸቀጥ ላይ ቀረጥ ከፍ በማድረግ እርምጃ ከወሰዱ በኋላ ቻይና የአጸፋ ምላሽ የሰጠችው በሶስት መቶ ቢሊዮን ዶላር በሚገመቱ እቃዎች ላይ ቀረጥ እንደሚጨምሩ ታውቋል። የቻይና የገንዘብ ሚኒስቴር ባስታወቁት መሰረት ከአምስት እስከ ሀያ አምስት ከመቶ የሚሆነው የቀረጥ ጭማሪ እንደ አውሮፓውያን አቆጣጠር ከመጪው ሰኔ አንድ አንስቶ ከ18 ቀናት በኋላ ማለት ነው ተግባራዊ ይሆናል። የቻይና ምላሽ የዩናይትድ ስቴትስ የብቻዋ እርምጃና የንግድ ተከላካይነቷን ኢላማ ያደረገ ነው ትላለች ቻይና። የስዊድን አቃቢያነ ሕግ በዊኪሊክስ መስራች ጁሊያን አሳንጅ ላይ ተመስርቶ የነበረውን የአስገድዶ መድፈር ክስ በአዲስ መልክ እየከፈቱ መሆናቸው ታውቋል። ኤቫ ማሪ ፐርሰን የተባሉት አቃቤ ህግ ክፍል ምክትል ሥራ አስኪያጅ ዛሬ ለጋዜጠኞች በሰጡት መግለጫ አሁንም አሳንጅ የወሲብ ጥቃት ፈጽሟል በሚል ለመጠርጠር የሚያስችል ሁኔታ አለ ብለዋል። አሳንጅን በአዲስ መልክ መጠየቅ ያስፈልጋል ሲሉም አክለዋል። ባለሥልጣኗ አያይዘውም ይህ ሁኔታ ታዲያ ተጠርጣሪውን ከብሪታንያ እንዲላክ ያስችላል ብለዋል። ነገር ግን ወደ ስዊድን ወይንም ወደ ዩናይትድ ስቴትስ የመላኩን ጉዳይ የምትወስነው ብሪታንያ ናት ብለዋል። የዊኪሊክስ ዋና አዘጋጅ ክሪስቲን ራፍሰን በሰጡት መግለጫ አስገድዶ የመድፈሩን ክስ እንደገና መክፈቱ አሳንጅ ከክሱ ንጹሕ መሆኑን ለማሳየት እድል ይከፍትለታል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ብራስልስ በሚገኙ የአውሮፓ ህብረት ዋና ጽህፈት ቤት ደርሰዋል። በአውሮፓ በሚያደርጉት ጉብኝት የመጀመሪያው ነው ተብሏል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሞርጋን ኦርታጉስ ዛሬ በሰጡት መግለጫ ፓምፒዮ የኢራን እስላማዊ ሪፐብሊክ ከቅርብ ጊዜያት ወዲህ ስለምትወስዳቸው የዛቻ እርምጃዎችና ስለምሰጣቸው መግለጫዎች ለመነጋገር ከአውሮፓ ሀገሮች ጋር በብራስልስ ይገኛሉ። የውጭ ጉዳይ ሚኒስትሩ ከወገኖቻችንና ከአጋሮቻችን ሀገሮች ጋር በቅርብ መስራቱንና በመካከለኛው ምስራቅ እንዲሁም በዓለም ዙሪያ የጋራ ጥቅማችንን መጠበቁን ለማረጋገጥ መስራት ይቀጥላሉ ሲሉ አስታውቀዋል። በተባበረው የአረብ ኤሚሬቶች ጠረፍ ትናንት ማለዳ ላይ በሁለት የሳውዲ አረቢያ ታንከሮች ላይ ተፈጸመ በተባለው ያሻጥር ጥቃት በቀላሉ የማይገመት ጉዳት ደርሷል ስትል ሳውዲ አረቢያ ከሳለች። ደረሰ ስለተባለው ጥቃት በዝርዝር የተገለጸ ነገር የለም። ከታንከሮቹ አንዱ ወደ ዩናይትድ ስቴትስ ነዳጅ ዘይት ለማጓጓዝ ራስ ታኑራ ወደ ተባለው የሳውዲ አረቢያ ወደብ ያመራ እንደነበረ የሀገሪቱ የኢነርጂ ሚኒስትር ተናግረዋል። ዩናይትድ ስቴትስ ዛሬ ማለዳ በተባበረው የአረብ ኤምሬቶች ጠረፍ ላይ መርከቦችን ኢላማ ያደረገ የአሻጥር ተግባር ይፈጸማል የሚል ማስጠንቀቂያ አሰምታ ነበር። ማስጠንቀቂያው የተሰማው በዩናይትድ ስቴትስ እና በኢራን መካከል ከፍተኛ ውጥረት ባለበት ወቅት ነው። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን Gabriel Viaway, let's cross boundaries together. ጊዜ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮ ዝግጅታችንን ነው። በቀዳሚው ዘገባችን መፈናቀል የሚያስከትለውን ጣጣ የተመለከተ ዘገባ ይኖረናል። በሀገራት ውስጥ በሚፈጠር የሀገር ውስጥ መፈናቀል ላይ ትኩረቱን አድርጎ በምህፃሩ አይዲኤምሲ የተሰኘ ተቋም ከሰሞኑ ባወጣው ሪፖርት እስከ አውሮፓውያኑ ታህሳስ 31 2018 ዓ ም ባለው ጊዜ ውስጥ በተደረገ ቆጠራ ኢትዮጵያ ውስጥ ወደ ሶስት ሚሊዮን የሚጠጉ ዜጎች በግጭቶች ምክንያት ከቀያቸው እንደተፈናቀሉ ይፋ አድርጓል። ግጭትና መፈላቀሉ ሁሉንም የህብረተሰብ ክፍሎች የነካ ቢሆንም በይበልጥ ደግሞ ጉዳቱን ያሳረፈባቸው በህፃናትና ሴቶች ላይ ስለመሆኑ የረዴት ድርጅቶቹ በተደጋጋሚ አስገንዝበዋል። የተባበሩት መንግስታት ድርጅት የህጻናት አድን ድርጅት ወይም ዩኒሴፍ ያለፈው የአውሮፓውያን አመት ጥቅምት ላይ ይፋ ባደረገው ሪፖርት አንድ ነጥብ አምስት ሚሊዮን ኢትዮጵያውያን ህጻናት ከቀያቸው የመፈናቀል ክፉ እጣ እንደገጠማቸው ይፋ አድርጓል። ይህ ሁኔታ በህጻናት ላይ እያደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመስ በህጻናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው። ከነዚህ ድርጅቶች መካከል አንዱ የህጻናት አድን ድርጅት የተሰኘው ተቋም ነው። ከተቋሙ ባለሙያዎች ጋር ቆይታ ያደረገው ሀብታሙ ስዩም ግጭቶች በኢትዮጵያውያን ህጻናት ላይ እየፈጠሩት ስላለው ዘርፈ ብዙ ጫና ጠይቆ ተከታዩን ዘገባ አዘጋጅቷል። ግጭት በብረታባቸው የኢትዮጵያ ክፍሎች ለሚኖሩ ሕፃናት የሰላም ናፋቂ መዝሙር ከሁል ጊዜው በላይ ትርጉም የሚኖረው ይመስላል። የሰላም እጦት፣ የግጭቶች መደራረብ ከበርካታ የልጅነት ስጦታዎቻቸው ከልጅነት መብታቸው ጋር አቆራርጧችኋልና በሥራ ምክንያት ሕፃናቱና ቤተሰቦቻቸው የተጠለሉባቸውን ስፍራዎች ሲቃኙ ለባጁት የሴቭ ዘ ችልድረን ከፍተኛ ሰባይ እርዳታ አስተባባሪ ሮባ ሐላኬ ያለፉት ሁለትና ሦስት ዓመታት ፈታኝና አሳዛኝ አመታትም ነበሩ ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የእድሜ እኩያቸው መማር ሲችሉ ነገ ብራይት ፊውቸርን ማየት ሲችሉ ያንን እድላቸው በግጭት ተፈናቅለው የቤዚስ የሆነውን የሰው ልጅ መብት ተነቅቀው ከትምህርት ገበታ ውጭ የሆነው ስታይ ግድን የሚነካ ነገር ነው የተባበሩት መንግስታት የሕፃናት መርጃ ድርጅት ባለፈው የአውሮፓውያን ዓመት መጀመሪያ ላይ ይፋ እንዳደረገው በግጭቶች ምክንያት ጎጆ ቀልሰው ከሚኖሩበት ስፍራ ለመፈናቀል ከተገደዱ ወደ ሦስት ሚሊዮን የሚጠጉ ኢትዮጵያን መካከል ግማሹ ሕፃናት መሆናቸውን ይፋ አድርገዋል። እኒህ ሕፃናት በእያንዳንዷ ቀን የሚጋፈጡት ችግርና ክፉ ገጠመኝ ከብዙ ዕድልና መብቶቻቸው የሚነጥል አይነት ነው። በሴቭ ዘ ችልድረን ድርጅት ውስጥ በህጻናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ እንደነገሩን በመፈናቀሉ ምክንያት ህጻናቱ በመልካም ትዝታና እንክብካቤ ሊሞላ የሚገባውን የልጅነት ዘመናቸውን እየተነጠቁ ነው። ጠቅለል ካለው ብንጀምር አጠቃላይ የሆነ ይሄ ቤዚክ ወይም መሰረታዊ የሆኑ ፍላጎቶች አሉ። የህጻናት የምግብ፣ የአልባሳት፣ የመጠለያና ትምህርት የማግኘት የመሳሰሉት የህክምናን የማግኘት ሁኔታዎች አሉ። እዛ ላይ ብዙ ጊዜ ህጻናት ያንን ድጋፍ የማግኘታቸው ሁኔታ እንደሚቀንስ እና ለተለያዩ ችግሮች እንደሚጋለጡ ያሳየናል ጥናቶች። ከዛ በተጨማሪ ህጻናት ትምህርት ገበታ ላይ የመግባታቸው ሁኔታ ያንሳል። በተለይ መፈናቀል ሁኔታ ከተፈጠረ ከትምህርታቸው ይጓደላሉ ማለት ነው። ከሱ በተጨማሪ ጠቅለል ያለውን ሌላው ነገር ብናይ በተለይ ደግሞ የመፈናቀሉ ሁኔታ ከግጭት የተነሳ ከሆነ ህጻናት ብዙ አይነት ቫዮለንስ ወይም እብነት ያላቸው የተለያየ ግጭቶችን ያሉ ያ በራሱ ህጻናቱ ላይ የሚፈጥረው የሳይኮሎጂካል ችግር አለ። ዲስትረስ ሊፈጥር ይችላል እና ሳይኮሎጂካል ሳፖርት ይፈልጋሉ ማለት ነው። ኤክስትሪም ሲሄድ በዛ ውስጥ እንግዲህ የከፋ ሲሆን ሞትንም ሊያዩ ይችላሉ። ሰዎች እርስ በርስ የሚጋጩበትን ሁኔታ ሊያዩ ይችላሉ። ህጻናቱ የሚጋፈጧቸው ችግሮች እኒህ ብቻ አይደሉም። ውሃና ምግብን የመሰሉ ጊዜ የማይሰጡ ነገሮችን ለማግኘት ከተጠለሉበት ቦታ ርቀው ሲማስኑ ጠለፋና ወሲባዊ ጥቃትን ለመሰሉ የሥነ ልቦናና አካል ስብራትን ለሚተዉ ችግሮች ዳግመኛ እንደሚጋለጡም ኃላፊዋ አክለው ነግረውናል። መሰል ችግሮችን የሚጋፈጡ ልጆች በአራቱም የሀገሪቱ አቅጣጫዎች ይገኛሉ። ሰሜን፣ ደቡብ፣ ምዕራብና ምሥራቅ ኢትዮጵያ የተቀማ ልጅነትን በየቀኑ የሚያስተውሉ ስፍራዎች ሆነዋል። አቶ ሮባ ሀላክ ተፈናቃዮች የሚገኙባቸውን ዋና ዋና ስፍራዎች ያስታውሱናል። እንግዲህ ግሪጎሪያን ካሌንደር ከሰፕተምበር ሁለት ሺህ አስራ ሰባት ጀምሮ ነው በሶማሌ እና በኦሮሚያ ክልሎች መሀል በተነሳው ግጭት ወደ አንድ ሚሊዮን ሰው በተፈናቀለበት ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሰዎች ሲፈናቀሉ አይተናል። አሁን ባለን መረጃ በኦሮሚያ በባሌ ዞን እንዲሁም በምስራቅና ምዕራብ ሐረርጌ ዞን በቦረና በወለጋ ተፈናቃዮች ይገኛሉ። እንዲሁም በአማራ በሴንትራል አማራ እና ኖርዝ ጎንደር አካባቢ ተፈናቃዮች ይገኛሉ። እንዲሁም በቤንሻንጉል ጉሙዝ ክልል በደቡብ ክልል ደግሞ በገዲዮ ዞን እና እንዲሁም በምስራቅ እና ምዕራብ ጉጂ ዞኖች ተፈናቃዮች ካምፕ አድርገው የሚገኙበት ቦታዎች ናቸው። በጥቂቱ በሕጻናቱ ላይ የሚደርሰው የዕለት ተዕለት ሰቆቃ በሕጻናቱና ቤተሰቦቻቸው ላይ ብቻ የሚቀር አይደለም ሲሉ የሚያስታውሱት ባለሙያዎቹ፣ ችግሩ የበለጠ ተንሰራፍቶ የተጨማሪ ሚሊዮን ሕጻናት ተስፋ እንዳይመክን መደረግ አለበት የሚሉትን መላም ይመክራሉ። በሴቭ ዘ ችልድረን ድርጅት ውስጥ የህፃናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ ችግሩ በተወሰኑ ወገኖች ጥረት ብቻ የሚሽር አይደለም ይላሉ። ይህንን ለአንድ አካል ብቻ የምንተው ነገር ነው ብለን አናስብም። ህጻናትን ደህንነት ለመጠበቅ ሁሉም የራሱ ኃላፊነት እና ተቀናጅቶ መስራት ያለበት ሁኔታ አለ። ሁሉም ስል እዛ ላይ መንግስት አለ፣ ያው በዋና አስፈጻሚነት ሀገሪቱ ውስጥ ያለውን ፖሊሲዎች፣ ስትራቴጂዎችን ህጋትን የተለያዩ ነገሮችን የማስፈጸም መንግስት ቢሆንም ከዛ በተጨማሪ ግን ማህበረሰቡ ኃላፊነት አለበት። በዋናነት ማህበረሰቡ ነው የሚያውቀው ያለውን ችግር ማህበረሰቡ ነው ደግሞ ለዛ መፍትሄ ማምጣት ይችላል ብለን የምናምነ ቀስ በቀስ መዘርጋት ያለባቸው ብልሃቶች እንዳሉ ነው። አጣዳፊ ሰብአዊ ድጋፍ መቸር አለበት ሲሉ የሚያሳስቡት ደግሞ የድርጅቱ ከፍተኛ ሰብአዊ እርዳታ አስተባባሪ አቶ ሮባ ሀላክ ናቸው። የሰብአዊ እርዳታዎች ባሉበት ማግኘት ይኖርባቸዋል። የሰብአዊ እርዳታዎች መቀጠል አለባቸው። ጎን ለጎን ደግሞ የተለያዩ ክልል አመራሮችም ሆነ የፌደራል መንግስት ኦረዲ የጀመረውን የሰላም እና የእርቅ ፕሮሰስ አፋጥ ነው ሰዎቹ ወደ ቀያቸው ተመልሰው በሰላም እንዲኖሩ ማድረግ መቻል ይኖርበታል። ባሉበት ቦታ ደግሞ የሚገባቸውን የሰብአዊ እርዳታ እንዲያገኙ መንግስት ካሉት የሰብአዊ እርዳታ ድርጅቶች ጋር በመተባበር አስፈላጊውን የሰብአዊ እርዳታ ማቅረብ አለበት። እያደመጣችሁት ያላችሁት ጋቢና ቪኦኤን ነው። ጋቢና ቪኦኤ ራዲዮ ተገሌ አሜሪካ ራ ገቢና ገቢ ነው ቢ ኦዌይ በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ በዋሽንግተን ዲሲ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜን የኤምባሲውን በር ክፍት አድርገው ትሏል። እዚህ ኤምባሲ ለመጀመሪያ ጊዜ ገባሁ የሚል አስተያየት ከሚሰጡ ተሳታፊዎች አንስቶ ብዙ ሰዎች በዝግጅቱ ላይ ታድመዋል። ብዙ የቤት ስራ አለብን ያሉት አምባሳደር ፍጹም፣ ወሬ አቁመን ወደ ስራ መግባት አለብንም ብለዋል። ስለ ኢትዮጵያ የሰላም ሁኔታ ተጠይቀውም በእርግጠኝነት የሰላሙ ሁኔታ ይመለሳል ብለዋል። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት። ኤምባሲው ቤታችሁ ነው። ከዚህ በኋላ እንደፈለጋችሁ መታችሁ የምትወያዩበት በጋራ የምታስቡበት ነው እና የቀደመው ጊዜ ተመልሶ እንዳይመጣ በጋራ መስራት አለብን ሲሉም አሳስበዋል። ለማህበረሰቡ በውጭ የሚገኘው በአገር ውስጥ ላለው ማህበረሰብ አስተዋጽኦ ለማበርከት የሚቻልበት መንገድ ነው ያሉትን ነጥቦችም ዘርዝረዋል። በአገዋ በመዋለ ነዋይ ፍሰት፣ በትረስት ፈንድ፣ በሙያቸው እንዲሁም በተለያዩ ጉዳዮች በውጭ የሚገኙት ማህበረሰብ ወደ ኢትዮጵያ አገልግሎት መስጠት እንደሚችሉ፣ ያም ካልሆነ ደግሞ እዚህ ባሉበት ደስ ብሏቸው ኑሯቸውን አቃንተው መኖር እንዲችሉ በጋራ መስራት አለብን ብለዋል። ከውይይቱ በኋላ ከተነጋገሩ በኋላ በአጭር የቪኦኤ አማርኛ የፌስቡክ ገጽ ላይ አነጋግሬያቸው ነበር። ይህንኑ ጠቅሼ እናንተ ከ በውጭ ከሚገኘው ማህበረሰብ የጠየቃችሁት አለ? እናንተስ ምን ታደርጋላችሁ ብያቸዋለሁ። በጋራ እስከ ሰራን ድረስ ብዙ ነገሮችን ልንለውጥ እንችላለን ብለዋል። እንደው በግል ኢትዮጵያን እንዴት ነው የሚያስበዋት ብዬ ጠይቂያቸው ነበር። እሳቸውም በመዋለ ንዋይ ወይም በንግድና ኢኮኖሚ ላይ መስራት ይጠበቅብናል ብለዋል። ኢትዮጵያ የዛሬ አርባ አርባ አምስት ዓመት በጣም የሚገርም የኢንዱስትሪያላይዜሽን ጎዳና ይዛ ነበር በመሃል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻለን ብዙ የቀሩ ነገሮች አሉ። አንድ አገር እድገቱ የሚለካው በህዝቦቹ በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ካሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው የኢኮኖሚ እድገት ሲባል አጠቃላይ የሀገሪቱ ምርት ነበር የሚወሰደው ከዛም ደግሞ ጂዲፒ ፐርት ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደ መመዘኛ ሁመን ዴቨሎፕመንት ኢንዴክስ በሚልም የወጡ አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያደረግ ምንም ነገር ጠብቅ የኖሯችን የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስ ናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይህንን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገርም አገር ቤትም። ስለዚህ ይህን በማድረግ አገራችን በጣም በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቾ ሁኔታዎች አሏት። ስለዚህ ይህንን የውስጥ ካፓሲቲ ካፓብሊቲ እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው ንግድና ምጣኔ ሀብት ላይ ትኩረት ካደረግን መቀየር እንችላለን የሚል እምነት አላቸው። በዚሁ በቅዳሜው ምሽት ላይ የአዲስ አበባ ከተማ ከንቲባ ታከለ ኡማ አዲስ አበባ ከተማን ለማቅናት ይቻል ዘንድ ለልምድ ልውውጥ እዚህ ዩናይትድ ስቴትስ ውስጥ መሆናቸውን እና ጠቅሰው በዚሁ አጋጣሚ በተዘጋጀ ዝግጅት ላይ ቢገኙ እና የኢትዮጵያንና ትውልድ የኢትዮጵያን ማህበረሰብን ቢያዩ መልካም በመሆኑ በአጋጣሚ እንደተገኙ ገልጸው በዛ ለተሰበሰበው ኢትዮጵያ ሀገራችሁ ናት፣ አዲስ አበባ ከተማችሁ ናት፣ በጋራ እንስራ ብለዋል። ለዚህም ለስራ የሚያግዝ አንድ ውሳኔ ላይ መድረሳቸውን ለተሰብሳቢዎቹ ጥቆማ ሰጥተዋል። ለዚህ ሀገር ላላችሁ ኢትዮጵያውያን ብቻ የሚሰራ ኦፊስ ዴዲኬት እናደርጋለን። ለምን ወደዛ የምናደርገው ለምን እንደሆነ እንደዛ የምናደርገው ወደ ከተማ አስተዳደር ስትመጡ የኛ ቢሮክራሲ እንዳያግዳቸው ስለሚፈልግ። ማለት የጋራ ከተማዎች። በዚህ በዩናይትድ ስቴትስ በዋሽንግተን ዲሲ እና አካባቢዋ ዝግጅቶች ሲሰናዱ ከነበረው ወጣ ያለ ነበር የኢትዮጵያ ኤምባሲው ዝግጅት። ወንበሮች አልነበሩም። በአካ በአዳራሽ ውስጥ የነበሩት ሰዎች ቆመው ቀጥታ ከአምባሳደሩ ከአምባሳደር ፍጹም አረጋም እንዲሁም ከ ከአዲስ አበባ ከተማ ከንቲባ ታከለ ኡማ ጋርም በቀጥታ እየተገናኙ ውይይት ሲያደርጉ ነበር። በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ የሆኑት አቶ ደመቀ ሽፈራውን ይህ ዝግጅት ለምንድን ነው የተዘጋጀው? ከዚህ ቀደም ከነበሩት ምን የተለየ ሁኔታ አለው? ስል በአጭሩ ጠይቂያቸው ነበር። በተለያየ የሙያ አደረጃጀት የኮሚኒቲ አደረጃጀት እንዲሁም የቢዝነስ ሰዎች ጋር ፎርማል የሆነ ዌልካሚንግ ሴሬሞኒ ነው። እንኳን ደህና መጡ ለማለት ነው። ኔትወርኪንግም ጭምር ነው ይሄኛው። የቢዝነስ ልውውጥ የሚደረግበት ቢዝነስ ካርድ ልውውጦችን ያደርጋሉ ይተዋወቃሉ እሳቸውንም የመጡት እንግዶች ይተዋወቃሉ። ስለዚህ ወደፊት የሚኖረውን የስራ ግንኙነት ምክንያት ማድረግ ልክ እንደ ቢ ቱ ቢ ብለን እንደምናስበው አይነት ፕሮግራም ነው እና ለየት የሚያደርገው ይሄኛው የኔትወርኪንግ ስራ ለመስራት ጭምር ነው። አምባሳደር ፍጹም አረጋ ከመምጣታቸው በፊት እዚህ ኤምባሲ ውስጥ አውቀሃለሁ። ይሄ ኤምባሲ ኢትዮጵያኖች እንደዚህ ገብተው የሚስተናገዱበት እርስ በእርሳቸው የሚያወሩበት አልነበረም። ከዛ ቀደም ነበርክና፣ እስቲ ልዩነቱ ንገረን። በጣም ጥሩ ትክክል ነች። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው፣ ያው በኢንቪቴሽን ነው፣ በጥሪ መልክ። ፖሊስም ጭምር አቁመን ነበረ እሱ ነገር አሁን ጠርቷልኝ እናመሰግናለን። ለውጥ ላመጡ ሰዎች በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ ቅደን እኛ ጠይቀን ነበር የምንሰራው። አሁን ግን ተጠይቀን ነው። እንደምታዩ እሁድ ለእሁድ ቢዚ ነን፣ እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል፣ በራችን ክፍት ነው። አሁንም ኑ፣ እናገለግላቸዋለን። እባካችሁ ነው እንዲ የግል እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብልሃል። እና በግልህ እንደ አንድ ሰራተኛ ምን ስሜት አለው? እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራት እና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ? ስሜቱ በእውነት በመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምበሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ ዓመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ስር በማድረግ ደስተኛ ነኝ። ደስታ ወደረ የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም ተገቢውን አገልግሎት መስጠት ክብር ይሰማኛል። እጅግ በጣም ደስተኛ ነኝ። ጽዮን የሙሉን ዝግጅት በፌስቡክ ገጻችን እንዲሁም በድረ ገጻችን ላይ ማግኘት ትችላላችሁ። ወደ ተከታዩ ዘገባ እንለፍ። ትናንት እናቶች በመላው አለም ሲወደሱ ብሏል። ቀጣዩ ዘገባችንም ይህን ቀን ታሳቢ አድርጉ ስለ እንጀራ እናት የተሰናዳ ነው። ዘገባው ወደ ባህር ዳር ይወስድናል። ዘጋቢያችን ደግሞ አስቴር ምስጋናው ናት። ራኦል ጎንፋ ባላለሁኝ እንጀራ እናት መጥፎ እንደሆኑ ነው። ባላቸውን ልጅ በጣም እንደሚበድሏቸው ነው የምንሰማው። ግን ሁሉም እንደዛ ማለት ደግሞ አይደለም። በኛ ማህበረሰብ እንጀራ እናት፣ እንጀራ አባት ሲባል ያው ከእናት ከወላጅ ያነሰ ምትንከባከብ ተደርጎ ነው የሚወሰደውና። በብዙም ስናይ ደግሞ እንደው ዘፈናችንም እኮ አለ። ቆጠኛ ያለች የእንጀራ እናቴ ነጻነትን የምትሰጥ እናት ነች። እንጀራ እናት ደግሞ ሲሆን ቁጥጥሩ የሚበዛ የሚደረጉ ነገሮች አሁን እንደ ልጅ ሊደረግልሽ የሚገባውን እናት እንደምታደርገው ተንሰፍስፋ ወይም ደግሞ ቋጥራም ደብቃም እንደምታደርግ ሁሉ የእንጀራ እናት ያንን አታደርግም። በተለይ ደግሞ ልጆች ሲኖራት ወይም ልጅ ሲኖራት ለልጇ የማድላት ነገር ይኖራል። እንደዚህ አይነት ነገር እና እንጀራ እናት የተሰጣት ስም መጥፎ ነው። በቃ እንደ በዳይ ፍቅር እንደማትሰጥ እንደዛ ተደርጎ ነው። እውነትም ደግሞ አንዳንድ ጊዜ ታያለሽ። ግን በጣም ደግሞ ደግና እሩህሩሆችም ደግሞ አሉ። እንዲውም እንዳደራ ልጅ አድርገው ነው የሚወስዱት እና በሰማይ ያስጠይቀኛል በጣም የሚያከብዱ። በአብዛኛው ግን የምናየው ዝም ብዬ ሆን እንጀራ እናት ብለሽ ስትይ የሚመጣልኝ ክፉ ሴት ነች። ወይዘሮ ፀሐይ አብዲ ይባላሉ። የባህር ዳር ከተማ 03 ቀበሌ ነዋሪ ናቸው። ወይዘሮ ፀሐይ ከ28 ዓመት በፊት ነበር ከአቶ አህመድ መሐመድ ጋር ትዳር የመሰረቱት። አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን አምስት ልጆችን ነው ያገኙት። ከአምስቱ ደግሞ መነሳትም መቀመጥም የማይችል የአልጋ ቁራኛ የሆነ አንድ ልጅ አለ። ቤተሰቦቻቸው ትዳሩን ቢቃወሙም ወይዘሮ ፀሐይ ግን ተስማምተው ለመኖር ወሰኑ። የአራት ዓመቱን ሕፃንና ያልጋ ቁራኛ የሆነውን የእንጀራ ልጃቸውን መሐመድን ለ28 ዓመታት አስታመሙ። እንደዚህ ሆነ ተኝቶ ያገኘሁት፣ እንደዚህ አድርጌ አሳደኳቸው። በቃ ገላውን አጥቤ፣ እንጀራ አብልቼ፣ ራሱን ለጭቼ፣ በቃ ብርጭቆ አድርጌ፣ ህች ላይ ቆጭ አድርጌ ሲያቅተው፣ እዚህ አዳሪ ታቅፌ አዳሪ ነው ማወጣው ሲጫጎት ይቆያል። ለቤት ያምጠች ደግሞ ገበዋል የንግድ ስራ እየሰሩ ያስተዳድሯቸው የነበሩ ባለቤታቸውም ከ11 ዓመት በፊት በሞት ከዚህ በኋላ ኑሮ ፈተና ቢሆንም የአደራ ልጅ ነው በማለት መንከባከባቸውን ይበልጥ አጠናክረው ቀጠሉበት። አሁን እሱ አይንሽ ጠፍቷልኝ አይሆንልሽም እንግዲህ ይ መህድ አለብ ሲለኝ አለቅስበታለሁ። አተድም አይቻልም። አባትህ አደራ መብላት ግም ነው። በጉርብትና ለሰላሳ ሁለት ዓመት አብሬ ኖር ያለው ያለችዋ ራጅያ መሐመድ መወለድ ቋንቋ ነው ትላለች። ስላልወለደችው እንጀራ ናት ልትባል ትችላለች። እንግዲህ በቃ ከልጅነቴ እስካሁን ማወቅ እሷን የምታሳድገው እስካሁን ባለው ሂደት አብሮ ነው የምንኖረው። ስንኖርም እንደዚሁ ነው በቃ አብሮ ሆኖ ማንም የማያግዛት ነገር የለም። እሷ ናት የምታነሳ የምትጥለው። ግን አላህ ዋጋዋን ይክፈላት። እዛው ላይ ነው። ይሄ ይሄ ሳይመጣ እዛው ላይ ነው ካካ የምታስብለው ሽንቱን የምትቀበለው እዛው ሰው የምታጥበው። አሁን ከደረሰ ራሱ ብብቱ የምታጸዳለት። ተሳና ይሄ ያላ ዋጋዋን ዋጋውን የሚከፍለው እንጂ እሷ አይደለች። አሁን ግን ተጠቃች። የሚገርምሽ ነገር ጥርሱን ታይዋለሽ የወለቀ። እሷ እና እሱ ተያይዘው ስታነሳ ስትል ነው አብረው ይወደቃሉ። አቅም እያቃታት ሄደ እሱም እየተጎዳ ነው። እሷም እየተጎዳሽ ነው። እሷ አላቀ ሰጧት ነው እንጂ እሱን ማንም አሁን አንቺ በቀሪ ማንሳት አትችል ሰውነቱ። ስለዚህ እና የሁለቱ ማንም ምንም የሚተካ በወላጅ የሚተካ ነገር አይደለም። ያለ ስጦታ አላት። ስለ እንጀራ እናቱ መልካምነት ሰዎች ሲናገሩ መሐመድ፣ ምንም እንኳን ቃላት አቀላጥፎ መናገር ባይችልም፣ በተሳስራ እንደበቱ በቱ ሲቃይ ያነቀው እንዲህ ይላል ዙካታ እሁን ብለካታአ ብለቃት አልፈልግም። ወዳታለሁ እናቴ ናት። መወለድ አይደለም። መሐመድ አሁን የሰላሳ ሁለት ዓመት ወጣት ነው። ዘመኑን በሙሉ ያለ ሰው እርዳታ አይንቀሳቀስም ሳይሰለች የሚያነሱ የሚያስቀምጡት እንጀራ እናቱ፣ ዛሬ ጉልበታቸው እየዛለ አይናቸው እየደከመ ነው። ይህንን ያዩ የባህር ዳር ከተማ ወጣቶች ለመቄዶንያ አረጋውያንና አእምሮ ህመማን መርጃ ማዕከል መሐመድን እንዲቀበለው አመቻችለት። ከሰሞኑ ታዲያ ያ ለ28 ዓመታት ያህል በደስታ ሳይሆን በመከራ በምቾት ሳይሆን በጉስቁልና የተሳሰረው የእንጀራ እናትና የእንጀራ ልጅ ፍቅር በአጸደ ነፍስ ሳይሆን በስጋ

አስቴርን ለዘገባዋ እናመሰግናለን። እንግዲህ አድማጮች፣ የዛሬው ጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ና አብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢሊያ ቤሮን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Oh, oh, oh. radio sagali americati